ከሰሞኑ በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና የሰሜን ሸዋ ዞኖች የሰዎችን ነፍስ የቀጠፈና የንብረት ውድመት ያስከተለ ግጭት ተፈጥረዋል። ግጭቱን ተከትለው በፌዴራል መንግሥት ሥር ያሉት የጸጥታና የደህንነት ኃይሎች በጊዜ እርምጃ ለመውሰዳቸው ተጠቅሶ ውቀሳ በስቶባቸዋል። ወቀ ሰው ከደረሳቸው ተቋማት መካከል አንዱ የሆነው የመከላከያ ሚኒስትር ኃይሉን ወደ ተጠቀሱት ቦታዎች ከላከ በኋላ ሙሉ በሙሉ ተኩስ መቆሙን የመከላከያ ሚኒስትር ምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው ለአሜሪካ ድምፅ ተናግረዋል። ግጭቱ የተከሰተው በህዝቦች መካከል አይደለም። የተጋጩትና የተታከሱት በሁለቱም በኩል ያሉ ታጣቂዎች ናቸው ሲሉ የሚሟገቱት ኃላፊው በተያያዥ ጉዳዮች ላይ ከጽዮን ግርማ ጋር ቆይታ አድርገዋል። የመከላከያ ሰራዊቱ ግጭቱ ወደ ተቀሰቀሰባቸው የአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን እና ወደ ሰሜን ሸዋ ዞኖች ከገባ በኋላ ሙሉ በሙሉ ተኩስ መቆሙን የመከላከያ ሚኒስቴር ምክትል ኤታማዦር ሹም ጽህፈት ቤት ኃላፊ ኮነሬል ተስፋ ያያሌው ለአሜሪካ ድምጽ ገልጸዋል። ግጭቱ የተከሰተው በሕዝቦች መካከል አይደለም። የተጋጩት እና የተታኮሱት በሁለቱም በኩል ያሉ ታጣቂዎች ናቸው ከፍተኛ ጉዳት የደረሰውም በሁለቱም ወገን ነው። ኦነግ በአካባቢው የታጠቀ ኃይል የለውም። ነገር ግን እዛ አካባቢ ሴል የላቸውም ወይም እነሱን የሚደግፍ የለም ብሎ መናገር አይቻልም። አጠቃላይ የደረሰውን ጉዳት በተመለከተ በነገ ዕለት የተጣራ መረጃ እንሰጣለን ብለዋል። ማምሻውን አነጋግሬያቸው ነበር። ዛሬ ያለውን የጸጥታ ሁኔታ ከሚያብራሩበት ይጀምራሉ። ባለፉት ሁለት ሶስት ቀናት በአማራና በኦሮሞ መሀል ግጭቶች ተነስተዋል። የግጭቱ መነሻ ምንድን ነው? ያደረሰው ጉዳት ምንድን ነው? ግጭቱን ውስጥ ከጀርባ ሆኖ ግጭቱ እንዲንቀሳቀስ ያደረገው ማን ነው የሚል የመከላከያ ኃይላችን ከገባ በኋላ እናጣራውና በምናስ በጨረስ ነው ጊዜ ለሚዲያም ለህዝቡም ይፋ እናደርጋለን። ግን አሁን መከላከያ ከገባ ወዲህ በሙሉ ደረጃ ሙሉ በሙሉ በሚባል በሁሉም ቦታዎች ተኩስ የለም። ሰላም ወደ ነበረበት ተመልሷል። የደረሰው ጉዳትስ ምን ያህል ነው? አሁን እዚህም እዚያም የሚነገሩ የቁጥር መረጃዎች አሉ። ብዙ ሰው ተጎድቷል፣ ከፍተኛ ነው፣ ጥቃቱ፣ ተኩሱ የሚሉ የተለያዩ መረጃዎች ይወጣሉ። እና አሁን ባለበት ደረጃ የደረሰው ጉዳት መጠን ምን ያህል ነው? የደረሰው ጉዳት ከነበረው ሁኔታ አንጻር ከፍተኛ ነው፣ በሁለቱም ወገን ቀጣይ፣ ከሆስፒታሎችም፣ ከሌሎችም ሰራዊታችንም መሬት ላይ ያለው ሁኔታ ካጣራ በኋላ ብንሰጥ አይሻልም? ልክ ነው። የተጣራ መረጃ ቢሰጡ ነው የተሻለ ነው የሚሆነው። አሁን እንደ ጠቀሱት እርስዎም በአማራና በኦሮሞ መካከል በሁለቱም ወገን የሚል ነገር ሲናገሩ ተሰምተዋልና ግጭቱ በሕዝቦች መካከል ነው ወይስ በታጠቁ ኃይሎች መካከል ነው? በማንና በማን መካከል ነው? እንግዲህ እስካሁን ባለኝ መረጃ ግጭት የተካሄደው በህዝቦቹ መሀል አይደለም። ህዝቡ ለዘመናት ከሚሊዮን በላይ በሚቆጠሩ አመታት፣ ህዝቡ በጋራ የኖረ ተዋልዶ ተጠባብሮ እኔ ኦሮሞ ነኝ እኔ አማራ ነኝ ሳይል በጋራ ሲኖር የነበረ ህዝብ ነው። ነገር ግን ከኋላ ሆነው ለተለያየ የፖለቲካ ፍጆታ ለመጠቀም በሁለቱም በኩል ግጭቱን የሚቀሰቅሱ ኃይሎች ያሉ ነው የሚመስለኝ። ለማንኛውም ግን እስካሁን በደረሰን መረጃ የታጠቁ ኃይሎች ናቸው በሁለቱም በኩል በሁለቱም በኩል የታጠቀ ኃይል ትልሽ የታጠቀ ሌላ ሰራዊት ወይም ደግሞ እኛ የማናውቀው ሀይል አይደለም። እዛው አካባቢ ሚኒሻው ወይም ደግሞ በህዝቡ ውስጥ ታጥቆ የሚገኘው ሀይል ነው እርስ በርስ ወደ ግጭት የገባው የአማራ ክልል ዛሬ በሰጠው የተለያየ መግለጫ ማለባበስና መሸፋፈን አያስፈልግም። የተደራጁ ኃይሎች የሚባሉት ኦነግ ነው የሚል መግለጫ ሰጥተዋልና፣ በእናንተ በኩል ምን ትላላችሁ በዚህ ላይ? እኛ እስካለን መረጃ ድረስ ኦነግ በአካባቢው የታጠቀ ኃይል ኦነግ የለም። ኦነግ ከኤርትራ የገባው ቀጥታ ወደ ኦሮሚያ ክልል በዚህ በአርኪ አካባቢ ስልጠና ላይ ነው ያለው ያለ ፍቃድ የገባው አቅፎ የገባው ደግሞ በአባ ገዳዎች እና በኦሮሞ ህዝብ ጥረት እና በሌሎችም ኃይሎች ጥረት ትጥቁን እንዲፈታ የተደረገ ኃይል አለ። ነገር ግን እምቢ ብሎ ትጥቁን አልፈታም ያለ የኦነግ ኃይል በምዕራብ ኢትዮጵያ ሲንቀሳቀስ የነበረው እሱም ተመቷል። የተቀሩት የመልቀም ስራ ነው እዛ የተካሄደ ያለው። በወሎ ከሚሴ ምናልባት ኦሮሞ ወይም ኦሮሚያ አካባቢ ስለሆነ እዛ አካባቢ ሴ ሌላቸውም ወይም ደግሞ ኦነግን የሚደግፍ ኃይል የለም ብሎ መናገር አይቻልም። ቀጣይ ግን በትክክል ማን ያለው የሚለውን አጣርተን ለህዝብ ይፋ እናደርጋለን። ነገር ግን አሁን ግጭት የተቀሰቀሰው ነገም በይፋ መከላከያ ሚኒስቴር መግለጫ ይሰጣል። በደንብ እስካሁን የተደረሰው ጉዳትም በዝርዝር በእኛ በሚዲያ ሰዎች፣ በመከላከያ ሰዎች ማለት ነው መግለጫ ለህዝቡ ይፋ ይሆናል። ኦነግ የሚባል በአካባቢው እኛ አናውቅም። ክልሉ ይሄን ካወቀ ደግሞ አስቀድሞ ኦነግን መምታት ያለበትም ከፌዴራልና ከክልል ጋር በመነጋገር መከላከያ ነው። ኦነግ አለ ብሎ ወደዛ አካባቢ ኃይልም ሌላም የተደበቀ ኃይል ሽፍታ ሊሆን ሌላም መላኩ ብዙ ትርጉም አልነበረውም። ምክንያቱም ህዝብ ለህዝብ ወደ እንደሚያጋጭ መገመት ነበረባቸው እንጂ እስካሁን ባለ መረጃ እኔ ኦነግ ይባል በዛ አካባቢ የሚንቀሳቀስ የታጠቀ ኃይል አላየሁምንም። እኛ መረጃውም የለን። ማን ነው እንደዚህ ይሄን ያህል ትልቅ መሳሪያ ይዞ በአካባቢው ያለው? እንግዲህ ከሁለቱም ወገን ነው ብለዋል። የመከላከያ ሚኒስተርስ፣ ይህን ይሄን ያህል የታጠቁ ሰዎች በአካባቢው ሲኖሩ እንዴት አላወቀም? አንደኛ የታጠቀ ኃይል የለም። ታሪክ በትሳዩ አፋር እዛ አካባቢ ያሉ ኦሮሞዎች፣ አማራውም በተለምዶ በባህሉ መሳሪያ ይወዳል። መሳሪያ ስቅ የሌለው ህብረተሰብ የለም። ይሄ ከጥንት ጀምሮ ጥብቅ ይዞ ከብቶችንም እዛ አካባቢም የሚንቀሳቀስ አገሩንም ሲጠብቅ የነበረ ህብረተሰብ ያለበት አካባቢ ነው። አርብቶ አደር አለ፣ አርሶ አደር አለ። አብዛኛው ልክ በሌላው የአማራ ባህል እዛ አካባቢ ያለው የኦሮሞውም የአማራውም የሆነ ትጥቅ አለው እዚህ ከውጭ የመጣ ትጥቅ የገባ ትጥቅ እስካሁን መረጃ የለንም። በኦሮሞ ዞን በኩል የሚቀርበው መረጃ በአማራ በኩል የገባው ኃይል ልዩ ኃይል የሚመስል ግን ልዩ ኃይል ያልሆነ ገብቶብናል፣ እሱን ለመከላከል እርምጃ ወስደናል ለሚሉት በአማራ ደግሞ እነሱ ናቸው የመጡብን የሚል አለ። ስለዚህ ቀጣይ ማን ነው የሄደው? ወዴት ውጊያው ነው የተካሄደ? የት አካባቢ ነው? ለምንስ ተካሄደ? ከጀርባ ሁሉም የፖለቲካ ፍጆታ የሚፈልግ ሀይል ከጀርባው አለ። ይሄ ምክንያቱም ዝም ብሎ ህዝብ ለዘመናት አብሮ የኖረ ህዝብ ወደ ግጭት አይገባም። ወደ ግጭት እንዲገባ ያደረገው የማዋቅር ችግር ሊሆን ይችላል ወይም ሌላም ሊሆን ይችላል። እሱ ቀጣይ ይጣራል። ነገር ግን ታጥቆ ውጊያ ያደረገው እዛው የሚኖር እዛው አካባቢ የነበረ ሽፍታ ነው እንጂ የሰው ደም በማፍሰስ ምንም አይነት ጥቅም አይገኝም። ለዘመናት የኖረውን ህዝብ በማጋጨት ምንም የሚያገኝ ጥቅም የለም። የባሰ ህዝቡም እየለያቸው እየመጠራቸው ነው የሚሄደው። ቀጣይ ህዝቡን ራሱ መከላከያ አወያየ። ማንም የመዋቅር አካል አይገባ? አጣርተን ይፋ ለህዝብ እናደርጋለን። ኮሎኔል ተስፋ አያሌው፣ ይሄ ከኋላ ያሉ ናቸው ያልታወቁ ናቸው የተደራጁ ናቸው የታጠቁ ናቸው ግጭት የሚፈልጉ ሰዎች ናቸው የሚል በጣም ተደጋጋሚ በየጊዜው እየተሰጠ ነው። ለወራት ግን ደግሞ አንዱ ጋር ሲቀዘቅዝ እንደገና አንደኛው ጋር እየተነሳ አንደኛው ጋር ሲቀዘቅዝ አንደኛው ጋር እየተነሳ ሰዎች ህይወታቸውን እያጡ ነው እና በመከላከያ በኩል መቼ ነው ጠንከር ያለ እርምጃ ወስዶ ሀገሪቱን ወደ ተረጋጋ ሰላም የሚመልሰው? በጣም ጥሩ። ቀጣይ በመከላከያ ደረጃ እስካሁን በተለይ ከዚህ በፊት እንደሚታወቀው በሚዲያም እንደተገለጸው ጉሙዝንና ኦሮሞን የመጋጨት እንቅስቃሴ ያደረጉ እርምጃ ተወስዶባቸዋል። በሙሉ በቁጥጥር ስር ላይ ናቸው። ከሁለቱም ወገን ከጀርባም ሁኔታውን ሲቀሰቅሱ የነበሩ በዚህ በሌላ አካባቢም በስፋት በተለይ በሶማሌና ኦሮሞ አካባቢ ግጭት ሲቀሰቀሱ የነበሩም ተይዘዋል። አሁንም ሌላ አጀንዳ እስከ ዛሬ ምንም አይነት ችግር ያልተከሰተበት ከሚሴና ወሎ ልዩ ኦሮሚያና የአማራን ህዝብ ለማጋጨት ትርፍ እናገኛለን ብለው የሚያስቡ ሀይሎች የሉም ማለት አይቻልም። ምክንያቱም ግጭቱ ዝም ብሎ ከመሬት ተነስቶ አይነሳም። ለግጭቱ መነሻ የሚሆነው ሩት ሆዙ ምንድን ነው የሚለውን ቀጣይ ህዝቡ ጋር ውይይት እናደርጋለን እናጠናለን። ካጠናም በኋላም ከህዝቡ ጋር በመሆን እርምጃ እንወስዳለን። ሌላው አካባቢ ግን እርምጃ እየወሰደ ነው፣ በሙሉ ወደ ፍርድ እየቀረቡ ነው። ወደ ፍርድ ቀርበውም የተፈረደባቸው አሉ። ይሄን ዝርዝር መረጃ ከአጠቃላይ ፌዴራል ፖሊስም ልታገኙ ትችላላቸው። በጣም አመሰግናለሁ። እግዜር ስጥልን ለሰጡን ማብራሪያ፣ በመከላከያ ሚኒስቴር ምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው። እግዜር ስጥልን እኔም አመሰግናለሁ።